Foreign Service Institute, Amharic Basic Course, Unit 58, Basic Sentences, for Learning. <laughs> ከበታችሁ ብዙ ከፍተኛ ፍርድ ቤቶች አሉ። ከእነዚህም ቀጥሎ የጠቅላይ ግዛት ፍርድ ቤቶች የሚባሉ አሉ። በየአውራጃው፣ በየወረዳውና በየቀበሌው የአውራጃ ፍርድ ቤቶች፣ የወረዳ ፍርድ ቤቶችና የቀበሌ ፍርድ ቤቶች የሚባሉ ይገኛሉ። ከፍተኛው ፍርድ ቤት ከበታችሁ ያሉትን የፍርድ ቤቶች ፍርድ ሊሽርና ሊደመስስ ይችላል። የኢትዮጵያ ሕግ የተመሠረተው በምን ላይ ነው? መስመር አዲሱ የኢትዮጵያ ሕግ የተመሰረተው በፈረንሳይና በጀርመን የህግ መስመር ላይ ነው። በኢትዮጵያ ውስጥ ምን አይነት ፍርድ ቤት አለ? ከሁሉም ከፍተኛ የሆነው ፍርድ ቤት የኢትዮጵያ ንጉሠ ነገሥት መንግሥት ጠቅላይ ፍርድ ቤት ይባላል። ከበታችሁ ብዙ ከፍተኛ ፍርድ ቤቶች አሉ። ከእነዚህም ቀጥሎ የጠቅላይ ግዛት ፍርድ ቤቶች የሚባሉ አሉ። በየአውራጃው፣ በየወረዳውና በየቀበሌው የአውራጃ ፍርድ ቤቶች፣ የወረዳ ፍርድ ቤቶችና የቀበሌ ፍርድ ቤቶች የሚባሉ ይገኛሉ። ከፍተኛው ፍርድ ቤት ከበታችሁ ያሉትን የፍርድ ቤቶች ፍርድ ሊሽርና ሊደመስስ ይችላል። የኢትዮጵያ ሕግ የተመሠረተው በምን ላይ ነው? አዲሱ የኢትዮጵያ ሕግ የተመሠረተው በፈረንሳይና በጀርመን የህግ መስመር ላይ ነው። በኢትዮጵያ ውስጥ ምን ዓይነት ፍርድ ቤት አለ? ከሁሉም ከፍተኛ የሆነው ፍርድ ቤት የኢትዮጵያ ንጉሠ ነገሥት መንግሥት ጠቅላይ ፍርድ ቤት ይባላል። ከበታችሁ ብዙ ከፍተኛ ፍርድ ቤቶች አሉ። ከእነዚህም ቀጥሎ የጠቅላይ ግዛት ፍርድ ቤቶች የሚባሉ አሉ። በየአውራጃው በየወረዳውና በየቀበሌው የአውራጃ ፍርድ ቤቶች፣ የወረዳ ፍርድ ቤቶችና የቀበሌ ፍርድ ቤቶች የሚባሉ ይገኛሉ። ከፍተኛው ፍርድ ቤት ከበታችሁ ያሉትን የፍርድ ቤቶች ፍርድ ሊሽርና ሊደመስስ ይችላል። የኢትዮጵያ ሕግ የተመሠረተው በምን ላይ ነው? አዲሱ የኢትዮጵያ ሕግ የተመሠረተው በፈረንሳይና በጀርመን የሕግ መስመር ላይ ነው። የይለፍ ወረቀት አገኘሁ። ከእስረኛው ጋር ተነጋገረ። የኢትዮጵያ ሰራዊት በዝቷል። የፖሊስ ሰራዊት፣ የጦር ሰራዊት። በወህኒ ቤት ውስጥ እስረኛ ይገኛል። ትክክለኛው ሥራ ታውቆልሃል። በአዲስ አበባ ውስጥ ብዙ ጠበቃዎች አውቃለሁ። እውቀት ለአገር ስልጣኔ ይጠቅማል። በልምድ የተገኘው እውቀት አቶ ዮሐንስ እስር ቤት ገብቷል። አቶ ዮሐንስ ክርክር ያውቃል።